በሰሜናዊው የኢትዮጵያ ክፍል እየታየ ላለው የሰብአዊ እርዳታ መስተጓጎሉም ሆነ ለሰብአዊ መብቶች ጥሰት ብቸኛ ተጠያቂው አሸባሪው ቡድን ነው ሲል የውጭ ጉዳይ ሚኒስቴር ከሷል። በሌላ በኩል በትናንትናው ዕለት ብቻ አስር አምባሳደሮች ለሀገሪቱ ፕሬዝደንት የሹመት ደብዳቤዎችን ማቅረባቸው ለተፈጠረው መረጋጋት እማኝ ነው ብለዋል የመሥሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለሀገር ውስጥና ለውጭ ጋዜጠኞች በሰጡት ማብራሪያ ይህ በእንዲህ እንዳለ የትግራይ ተወላጅ በሆኑ ከስደት ተመላሾች ላይ ማዋከብና ግፍ ይፈጸማል ሲል ሁማን ራይትስ ዋች ትናንት ባወጣው መግለጫ ላይ ያሰፈረውን ክስ ድርሰት ነው ሲሉ ቃል አቀባዩ አስተባብለዋል። መለስካቸው አመሃ በመግለጫው ላይ ተገኝቶ ነበር ተከታዩን ዘግቧል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት በየሳምንቱ በሚጠራው ጋዜጣዊ ጉባኤ አምባሳደር ዲና ሙፍቲ ይፋ እንዳደረጉት በትግራይና በአካባቢው በአሁኑ ጊዜ ለሚፈጸሙት አሰቃቂ ተግባራት ብቸኛ ተጠያቂው የኢትዮጵያ መንግሥት በአሸባሪነት የፈረጀው የህወሓት ቡድን ነው ብለዋል። አምባሳደር ዲና እንዳብራሩት ሰሞኑን የአሸባሪ ቡድን ያሉት ኃይል በአፋር አባላ አካባቢ የፈጸመው ትንኮሳ የሰብአዊ እርዳታ በማስተዋጎል ረገድ ምን ያህል እንደነበረ የሀገሪቱ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን ለተለያዩ አካላት በጻፉት ጽሑፍ አስታውቀዋል ብለዋል። የዓለም አቀፍ ማህበረሰቡ በተለይም ለሰብአዊ መብት እና ለሰብአዊነት ቆመናል የሚሉ ወገኖች ይህን ድርጊት አለማውገዛቸው ተገቢ እንዳልሆነም አስታውቀዋል። አንድ ሺህ የሚሆኑ የእርዳታ ካሚዮኖችን ይህ ኃይል አግቶ ማስቀረቱና ለወታደራዊ ጥቅም ማዋሉን የዓለም ምግብ ድርጅት የመሳሰሉ ተቋማት ማውገዝ ሲገባቸው፣ ዝምታ ማምረጣቸው ተገቢ እንዳልሆነ በተለይ ለሰብአዊ እርዳታ መስተጓጎል፣ ለሰብአዊ መብት ጥሰት በአጠቃላይ በሪጅኑ በዛ አካባቢ ለሚፈጸሙት አሰቃቂ ድርጊቶች በአጠቃላይ ጥፋቶች ሁሉ ስኳርሊ ተጠያቂ ወይ ኃይል መሆኑ ነው። በዚህ ደረጃ የኢትዮጵያ ሕዝብ በጦርነቱ እያሸነፈ እየመጣ ያለበት ሁኔታ ነው ያለው። በተለያዩ ዓለም አቀፍ ሚዲያዎች መሪዎቻቸው ሲካሄዱ የነበሩት የውሸት ቁልሎች እንደ በረዶ የገለጡበት ሁኔታ ነው በአሁኑ ሰዓት እየተስተዋለ ያለው ማለት ይቻላል። የህወሓት መሪዎች በበኩላቸው የኢትዮጵያ መንግስት በአፋር በኩል ጥቃት እንዳደረሰባቸው በተለያዩ መገናኛ ብዙሃን አማካኝነት ሲገልጹ መቆየታቸው ይታወሳል። በእነዚህ አካላት እንደሚገለጸው ከሆነ ህወሓት ኃይሉን ከአማራና ከአፋር ክልሎች የሳበው ለሰላም ድርድር ብሎ እንደሆነ ነው። በዛሬው መግለጫቸው አምባሳደር ዲና እንዳስረዱት ግን በሰሜን ኢትዮጵያ ሲካሄድ የቆየው ጦርነት በኢትዮጵያ አሸናፊነት እየተጠናቀቀ እንደሚገኝና የሀገሪቱ ሰላምና መረጋጋትም እየተረጋገጠ ለመሆኑ ምስክር የሚሆን ዲፕሎማሲያዊ ክንዋኔ ያሉትን ጠቁመዋል። ከምስራቅ አፍሪካ፣ ከምዕራብ አፍሪካ፣ ከመካከለኛው ምስራቅ፣ ከአውሮፓና ከደቡብ አሜሪካ የአስር ሀገሮች አምባሳደሮች የሹመት ደብዳቤያቸውን ለሀገሪቱ ፕሬዚዳንት ሳህለወርቅ ዘውዴ አቅርበዋል። በነገራችን ላይ እነዚህ አስር አምባሳደሮች በዚህ ሰዓት በዚህ አይነት መልክ የሹመት ደብዳቤ ማቅረባቸውን ለዓለምም ለወዳጅም ለሌላውም ትልቅ መልእክት ነው ያለው። አንዳንዶቹ ኢትዮጵያ ትመችም ለኑሮ ተረጋጋች አደለችም እያሉ ወገኖቻቸውን ዜጎቻቸውን እየወተወቱ በሚያስወጡበት ሰዓት እነዚህ ሀገሮች ደግሞ አምባሳደሮቻቸውን በዚህ መልኩ ሹመት ደብዳቤ አቅርበው ለግንኙነት ማጠናከር ስራ እንዲሰሩ ማነሳሳታቸው በጣም ትልቅ ነገር ነው የሚሆነው። ሂዩማን ራይትስ ዎች የተባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት በትናንትናው ዕለት ይፋ ያደረገው መግለጫም ቃል አቀባዩ በብርቱ ያስተባበለት ጉዳይ ነበረ። ድርጅቱ እንደሚለው በሳውዲ አረቢያ በእስር ቆይተው በቅርቡ ወደ ኢትዮጵያ እንዲመለሱ የተገደዱት የትግራይ ተወላጆች በመንግስት ባለሥልጣናት በእስር እየተንገላቱ እንደሆኑና በግዳጅ እየተሰወሩ ይገኛሉ። መግለጫው አክሎም እነዚህ በሺዎች የሚቆጠሩ ያላቸው የትግራይ ተወላጆች ሳውዲ አረቢያ ማስረከብ ያለባት በተባበሩት መንግስታት ድርጅት ለስደተኞች ድርጅት እንደሆነም ይከራከራል። ይህን መግለጫ በተመለከተ የኢትዮጵያ መንግስት ምን ይላል ለሚለው የጋዜጠኞች ጥያቄ አምባሳደር ዲና ምላሽ ሰጥተዋል። መራቶች ያወጣው መግለጫ ሲጀመር ከሱዳን የሚመጡትን የውጭ ዜጎች የኢትዮጵያ ዜጎችን ኢትዮጵያ ስትቀበል የነበረው የተወሰነ ጊዜ የቆሙበት ሁኔታ አለ። አሁን ዘጠኝ ወር አይደለም ከዘጠኝ ወር በላይ ጊዜ ነው የነበረው። አሁን ሞስ ሁለት ወር እንደዚህ አካባቢ ነው ከተቋረጠ በዛን ጊዜ ውስጥ ተለይቶ በሰፈር በምን

አምባሳደር ዲና ሙፍቲ የዩናይትድ ስቴትስ የምስራቅ አፍሪካ ልዩ መልእክተኛ ጄፍሪ ፌልስመን ወደ ኢትዮጵያ እንደሚመጡ አረጋግጠው ምን መልእክት ይዘው እንደሚመጡ ግን መረጃ እንደሌላቸው ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ